ዩስፉል ወርድስ እንግሊዝ፣ እንግሊዝኛ፣ እንግሊዝ አገር፣ ጀርመን፣ ጀርመንኛ፣ የጀርመን አገር፣ ጀርመን አገር፣ ፈረንሳይ ፈረንሳይኛ የፈረንሳይ አገር ፈረንሳይ አገር ሩሽያን ሩሲያን መስኮብ መስኮብኛ ሩሲያ መስኮብ Russia Italian Italian Italia Italianagar Italian Agar Structure Sentences Negative Guaya. <laughs> ወደ ገበያ አልሄድኩም። ወደ ገበያ አልሄድም። ቤተ ክርስቲያን ቤተ ክርስቲያኑን አላየህም። ቤተ ክርስቲያኑን አታይም። ገዛ መግዛት ይገዛል። ወተት አልገዛሽም። ወተት አትገዥም። ሲጃራ አጨሰ፣ ማጨስ፣ ያጨሳል። ሲጃራ አላጨሰም ሲጃራ አያጨስም። ሸጠ፣ መሸጥ፣ ይሸጣል። ሲጃራ አልሸጠችም። ሲጃራ አትሸጥም። ረዳ፣ መርዳት ይረዳል ከበድን አረዳንም፣ ከበድን አንረዳም። አለፈ ማለፍ ያልፋል ያለፈው ሳምንት ባለፈው ሳምንት ባለፈው ሳምንት አላረፋችሁም? የዛሬ ሳምንት የዛሬ ሳምንት አታርፉም። ራት ትናንት ራት አልበሉም። ዛሬ ራት አይበሉም።